የኢትዮጵያ ፌዴራል አቃቤ ሕግ አቶ በቀለ ገርባንና ሌሎች የኦሮሞ ፌዴራሊስት ኮንግሬስ አመራር አባላትን ጨምሮ በሀያ ሁለት ሰዎች ላይ በሽብር ወንጀል ድርጊት በከፍተኛው ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ክስ መስርቶባቸዋል። ፍርድ ቤቱ ተለዋጭ ቀጠሮም ሰጥቷል። የአዲስ አበባው ዘጋቢያችን መለስካቸው አመሀ ሂደቱን ተከታትሎ የላከው ዘገባ ዝርዝሩን ይዟል። አቃቤ ሕግ በ በሀያ ሁለት ሰዎች ላይ ክሱን የመሰረተው እነ ጉርሜሳ አያና ነው በሚል መዝገብ ነው። አንደኛው ተከሳሽ አቶ ጉርሜሳ አያና ሲሆኑ በተከታታይ ሌሎች የኦሮሞ ፌዴራሊስት ኮንግሬስ የአመራር አባላት ይገኙበታል። እንደ ቅደም ተከተላቸው አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ፣ አቶ በቀለ ገርባ በክሱ ማመልከቻ እንደተዘረዘሩም ታውቋል። አቃቤ ሕግ በሁለት ተከሳሾች ላይ ኦነግ በተሰኘውና የኢትዮጵያ ፓርላማ በአሸባሪነት በፈረጀው ድርጅት ውስጥ በአመራርና በአባልነት ተሳትፈዋል ሲል የተለያዩ የሽብር ወንጀል ሕጉን ድንጋጌዎች ጥሰዋል በማለት ክስ መስርቶባቸዋል። ፍርድ ቤቱም ክሱን በንባብ አሰምቷል። ይሁንና ሰባት ተከሳሾች አማርኛ ቋንቋ ስለማይሰሙ ክሱ እንዳልገባቸው ተናግረዋል። በመቀጠልም የተከሳሾቹን አቤቱታ ለመስማት ከጠበቃ ጋርም እንዲማከሩና አስተርጓሚም ፍርድ ቤት እንዲያዘጋጅ ለሚያዝያ 18 ቀን ተለዋይ ቀጠሮ ሰጥቷል። ፖሊስ ምርመራውን የጨረሰ ስለሆነም ተከሳሾቹ ወደ አዲስ አበባ ማረሚያ ቤት እንዲሄዱ ፍርድ ቤቱ ትዕዛዝ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ